ኢትዮ ምህዳር ጋዜጣ ገና ከጀምሩ መሰናክሎች አልተለያትም። የግል የህትመት ተቋማት ይዘቷን በመመልከት እንደው እናንተ ወጣቶች ስፖርት ቢጤ ላይ ብታተኩሩ አይሻልም የሚል ምክር አዘል ፍራቻ በማንጸባረቅ አናትምም ማለትን፣ እንዲያም ሲል በአገሪቱ የሌለ የህትመት ዋጋ በመጫን ሂዳት በለው ግን እንዲሄድልህ አድርገው አይነት ፈተናዎችን በተደጋጋሚ አልፋለች። ኢትዮ ምህዳር ጋዜጣ አንዱን ጋሬጣ ተሻግራ አልፋ አንዱን ስትታገል፣ በስተመጨረሻ መረር ያለው መጣ፤ እስርና የገንዘብ ቅጣት። ጋዜጣዋ በቅድስት ማርያም ቤተ ክርስቲያን አለ የተባለውን ችግር በማስረጃ አስደግፋ በማውጣቷ ዋና አዘጋጁ ለእስር ጋዜጣውም ለመዘጋት በቅታለች። ጋዜጠኛ ጌታቸው ወርቁን ከእስር ቤት ምን ይዘህ ወጣህ? ነው የእስር ቤቱ በጣም ከባድ ነው፤ እዚህ ላይ ጠቅሼ የሚጨርሰው አይደለም። ሆኖም በእስር ህይወት ስትቆይ ትልቁ ትጋትህና በቀን ተቀን የምታደርገው ነገር ቢኖር የእስር ፍርድህን አጠናቀስ ክትወጣ ድረስ አካልህ ሳይጎድል መንፈስህ ሳይታወቅ አእምሮ ሳይደነዝስ እና ምናልባት እውቀት ባትጨምር እንኳን የነበረህን ሳታጣ እና የመንፈስ ጽናትህ ሳይሰበር መውጣት መቻል ነው። ከእግዚአብሔር ጋር ይህንን አሳኪ ወጥቻለሁ ወይም ችዬው ወጥቻለሁ ብዬ አስባለሁ እና እዚህ ላይ ብዙ ነገሮችን ባናነሳው ከእንግዲህ ጋዜጠኝነት በቃ አይ ትላለህ ወይስ እንዴት ነው? ኢትዮ ምህዳርስ የህትመት ብርሃን ታይ ይሆን ድጋሚ ለሚለው ጥያቄያችን ጋዜጠኛ ጌታቸው ወርቁ ተከታዩን ብሎናል። ኢትዮ ምህዳር ጋዜጣ እንደምታውቁ ላለፉት ስምንት ወራት በህትመት ሂደት ላይ አልነበረም ጋዜጣው። ስለዚህ ለምሳሌ እንደ ብሮድካስት ኤጀንሲ፣ የመንግስት ኮሚኒኬሽን ቢሮ፣ ንግድ ሚኒስቴር ከመሳሰሉት መንግስታዊ ባለድርሻ ተቋማት ጋር በመጀመሪያ ፈቃደኝነታቸው መታወቅ አለበት። ስለዚህ ያንን ለማድረግ ወደዛም ጎራ ብዬ ማነጋገር አለብኝ። ሌላው በሶስተኛ ደረጃ ጋዜጣው ከኔ ጋር ተቀጥቶ በወቅቱ የነበረው ሀገራዊ ሁኔታም ያለ የኮማንድ ፖስት ይታወጀበት ወቅት ነበረ። የግል ማተሚያ ቤቶች በጣም በፌዴራል አቃቤ ግበተነበበ ወንትላይ ትንሽ ጥርጣሬ ኖሯቸው አናትምም ማለት ዋጋ የማናር አይነት ነገሮች ነበሩ። ና ያኔ የህትመት ጋዜጠኝነት በጣም ችግር ውስጥ እንደወደቀ ይታወሳላለ። ልክ እንደዛው በዛም ወቅት በአንዳንድ ጋዜጠኞችን ዘንድ ፍርሃት ነበረ። ና እኔ ወደ ማረሚያ ቤት ከገባውም በኋላ ጋዜጣውን ለማስቀጠል በዋና አዘጋጅነት እንዲመሩ የተጠየቁ ጋዜጠኞች ትንሽ በወቅቱ የነበረው ሁኔታ ጋር ፍርሃት አሳድረው ነበር እና ያ ሳይሳካ ቀርቷል። ስለዚህ አሁን ያንን ለማድረግ እንግዲህ ትንሽ ነገሮችን ማስተካከል ይጠይቃል። ቢሮን እንደገና ማደራጀት ያስፈልጋል። ይሄ ጊዜና በጀት ይጠይቃል። አሁን ያለውን ሁኔታ ደግሞ ምንም አላውቀውም። በዚህ ስምንት ወር ውስጥ ምን እንደሆነ ነገሮች ምንም እዛ ውስጥ መረጃ የማገኝበት የምሰማበት ከጥያቄዎች በስተቀር እድሉ የለኝም። ምንም አይነት ሚዲያ መከታተል አትችልም። የህትመት ሚዲያ በሙሉ ምንም ነገር አይገባም። ከኤሌክትሮኒክ ሚዲያውም ከኢቲቪ በስተቀር ዜና የምታገኝበት ድር የለህም መረጃ። ስለዚህ ያ ሁኔታ ባለበት እኔ ራሴ ነገሮች ሳላቅ ማለት ስለማልችል ትንሽ ጊዜ ይጠይቃል እንጂ ጥናቱ አለን። አሁንም ኢትዮ መዳርን ለማስቀጠል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።